ለሱዳን የወቅቱ ሁኔታ እየተፈለገ ላለው መላ የዩናይትድ ስቴትስን አጋዥ ተሳትፎ ለማሳየት ያስችላል የተባለ ጉብኝት የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሯ ቲቦር ናዥ እያደረጉ ናቸው። አምባሳደር ናዥ ዛሬ ከሚገኙባት አዲስ አበባ ከቪኦኤ ጋር ባደረጉት ቃለ ምልልስ። የስልክ ነበር። ዩናይትድ ስቴትስ በሁለቱም የሱዳን ወገኖች ዘንድ አዎንታዊ መጠናከርን ለመፍጠር እየሰራች መሆኗን አመልክተዋል። ወታደራዊው መንግስትም ሆነ ስለ ዲሞክራሲ መስፈን እየጮኸ ያለው ንቅናቄ በተናጠል አዲስ መንግስት መመስረታቸው የሀገራቸው ፍላጎት አለመሆኑን አሜሪካዊው ሚኒስትር ተናግረዋል። እኛ የምንፈልገው የአንድ ወገን መፍትሄ ሳይሆን ሁለቱንም ወገኖች ገንቢ በሆነ መልኩ መልሶ ማጠናከር ነው። ወታደራዊ ምክር ቤት በራሱ ምርጫ ለማካሄድ እየተዘጋጀ ነው። ይሄ ደግሞ በአካባቢው የማንንም መታመን አያገኝም። የማንንም ስል የማንንም ማለቴ ነው። ወይም ደግሞ የነጻነትና የለውጥ ኃይሎችም በተናጠል መንግሥት ለመፍጠር ቢንቀሳቀሱ እጅግ ጎጂ እርምጃ ነው የሚሆነው አምባሳደር ናዥ አክለውም ዩናይትድ ስቴትስ በዚህ ጉዳይ ውስጥ ተሳትፎዋን ለማሳየት ዘግይታለች የሚባለውን ሐሳብ አጥብቀው እንደማይቀበሉ ተናግረዋል። እንዲያውም አሉ ናዥ፣ ብዙ ሰው እኛ እያከናወንን ያለውን ነገር ሁሉ ላይገነዘበው ይችላል። የምንስራውንና የምናደርጋቸውን ውይይቶች ዝርዝር በየዕለቱ አናወጣም። እስከ ግንቦት 25 በነበረው ጊዜ ሂደቱ በተሳካ ሁኔታ እየተከናወነ ነበር። እኛም ሁኔታዎቹን በተስፋ ነበር እየተከታተልን ያለ ነው። ሲጠበቁ የነበሩ ወይም የሚፈለጉ አዎንታዊ ውጤቶች ይታዩ ነበር። ያ ሁኔታ እንደተለወጠ፣ እኛም ሌላ አካሄድ ይዘናል። ዩናይትድ ስቴትስ የሱዳን ጉዳይ ልዩ ልዑክ አድርጋ አምባሳደር ዶናልድ ቡትን መመደቧን የጠቀሱት ረዳት የውጭ ጉዳይ ሚኒስትር ናዥ የልዑኩ ስራዎችና የሚጠበቁ ውጤቶችን ዘርዝረዋል። ዩናይትድ ስቴትስ ከሁሉም በጉዳዩ ውስጥ መግባት ከሚፈልጉ በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ ካሉ ወገኖች ጋር መስራቷን እና ማስተባበሯን የምትቀጥልበትን ሁኔታ መዘርዘር እፈልጋለሁ። አምባሳደር ዶናልድ ቡትም የሚያከናውኑት ተግባር ይሄው ይሆናል። ተከታታይ ጉባኤዎችና ሌሎችም ክንዋኔዎች በአካባቢው ውስጥም በሌሎች ስፍራዎችም ይከናውናሉ። እኛም ከሁሉም ወገኖች ጋር እንሳተፋለን። حتى <applause> أنا አንድ ለአንድ በሆኑ መስኮችም እንሰራለን። ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ አክለውም የሱዳንን ጉዳይ በዝርዝር ሲያስረዱ ከአሁኑ ሁኔታ የሚጠበቁ አሉታዊ መዘዝ፣ በሌላ በኩል ደግሞ ገንቢ ውጤቶች ያሏቸውን በዝርዝር ተናግረዋል። አንደኛው አሉታዊ መዘዝ ያሉት እንደ ሊቢያና እንደ ሱዳን አይነት የቀውስ ሁኔታዎች ውስጥ የሱዳን መግባት ይሆናል። አምባሳደር ቲቦር ናዥ እንዲህ ሲሉ አሳሰቡ። is another Libya on its southern border. The last thing Ethiopia wants is another Somalia on its northwestern border. ግብጽ በደቡብ ድንበሯ በኩል ማየት የምትፈልገው የመጨረሻ ነገር ቢኖር ሌላ ሊቢያን ነው። ኢትዮጵያም በምዕራብ ድንበሯ በኩል ማየት የምትፈልገው የመጨረሻ ነገር ቢኖር ሌላ ሶማሊያን ነው። ስለዚህ በአካባቢው ያሉ የሰላም ጥረቶች መጠናከር እንዳለባቸውና የአካባቢውን ሀገሮች ጉልህ ሚናም ተናግረዋል። ሌላው አፍራሽ መዘዝ ሲሉ አምባሳደር ቲቦር ናዥ የተናገሩት የአሮጌው ስርዓት ወደ ሱዳን መመለስ ነው። ሦስተኛም አሉ ናዥ የዚህ የአሁኑ ወታደራዊ ምክር ቤት በሥልጣን ላይ መቆየት ነው። እንደ ገንቢ ውጤቶች ከጠቀሷቸው መካከል የሚጠበቁ መልካም የሽግግር ሂደቶች እንደሚከናወኑና ሕዝቡም የሚጠብቀው የሲቪል አስተዳደር በምድረ ሱዳን የመስፈኑ ውጤት ነው። ይህ በእንዲህ እንዳለ አምባሳደር ናዥ ከኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ጋር ዛሬ ተገናኝተው መወያየታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ሁለቱ የኢትዮጵያና የአሜሪካ ከፍተኛ ባለስልጣናት በሱዳን ጉዳይ ላይ መነጋገራቸውን ቲቦር ናዥ ካርቱም የነበራቸው ቆይታና የታዘቡትን ጉዳይ በተመለከተም ለውጭ ጉዳይ ሚኒስትሩ ማብራራታቸው ተነግሯል። በሱዳን ዘላቂ ሰላም ለማስገኘት የአፍሪካ ህብረት እንዲሁም ጠቅላይ ሚኒስትር አብይ አህመድ ሁለቱን ወገኖች ለማቀራረብ እየወሰዱ ያሉትን እርምጃ አሜሪካ እንደምታደንቅ የአፍሪካ ህብረት ልዩ መልእክተኛና የጠቅላይ ሚኒስትር አብይ አህመድ ልዩ መልእክተኛ የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፉም ቲቦር ናዥ መናገራቸው ተዘግቧል። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በበኩላቸው የሱዳን ሰላምና መረጋጋትን መደገፍ ማለት በአጠቃላይ ለቀጠናው ሰላምና መረጋጋት ያለው ፋይዳ ከፍተኛ በመሆኑ የቅርብ ክትትልና ድጋፍ የሚያሻው መሆኑን መግለጻቸውን የመገናኛ ብዙሃኑ ዘገባ ጠቁሟል።